ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 14 2011 ዓ.ም ዝግጅታችን ጀመረ። ለጊዜያችን የኢትዮጵያ ሁኔታ መፍትሄው ምን ይሆን? አንደኛ ነገር ሕዝቡ መደራጀት አለበት። ሁለተኛ ደግሞ የሕገ መንግስት ለውጥ መደረግ አለበት። ኢትዮጵያ የምትባለው አገር እንድትኖር ከፈለግን ሁላችንም ቦታ ሊኖረን ይገባል። ኮንስቲትዩሽኑ መቀየር አለበት። ለሁላችን የሚበጅ ስርዓት ስላልነበረን አሁን እሱን የምንጀምርበት በር ስለተከፈተ ሁላችንን እጃችን ማስገባት አለብን። የኦሃዮ ዩኒቨርሲቲ የፍልስፍና መምህር ፕሮፌሰር መሳይ ከበደ ከቺካጎ ሃርፐር ኮሌጅ የኢኮኖሚክስ መምህር ዶክተር ጌታቸው በጋሻውና የፖለቲካ ሳይንስ ምሁር የትግራይ ዲሞክራሲያዊ ትብብር ታንድ እና የሸንጎም አባል ዶክተር አረጋዊ በረሀ እንደተናገሩት ዶክተር አረጋዊ በረሀ እንደተናገሩት ቅደም ተከተል ነው የሰማችኋቸው። ከዜናው ቀጥሎ ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልን። እንደምናመሻችሁ አድማጮች፣ ዜናዎችን የማሰማችሁ ቆንጅ ይታየ ነኝ። ቤታችንን እያፈረስን በረንዳ ላይ ሆኖ መወያየት ትርፉ ውድቀት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ባለፈው አንድ አመት የተገኙ ውጤቶችን የሚያቃልሉ ያሏቸውንም ወገኖች ተችተዋል። ጠቅላይ ሚኒስትሩ አዲስ ወግ በሚል ርዕስ በጠቅላይ ሚኒስትር ጽሕፈት ቤት የተዘጋጀው የፓነል ውይይት ጠቅላይ ሚኒስትሩ በድንገት ተገኝተው ባደረጉት ንግግር ማምሻውን ተጠናቋል። እስክንድር ፍሬው ለዛሬ አጠር ያለ ዘገባ አልኮልናል። ጠቅላይ ሚኒስትሩ ዝምታቸውን ሰብረዋል። በተለያዩ ወገኖች ለሚቀርቡ ትችቶች፣ አስተያየቶች ተገቢ ያልሆኑ ላሏቸው አካሄዶች ምላሽ ሰጥተዋል። በጽህፈት ቤታቸው አዘጋጅነት ትናንት የተጀመረው የሁለት ቀናት የፓናል ውይይት ዛሬ ማምሻውን ሲጠናቀቅ ጠቅላይ ሚኒስትር አብይ አህመድ የተገኙት በድንገት ነው። ንግግራቸው ግን የድንገት አይመስልም። በተለያዩ አጋጣሚዎች የታዘቧቸውን መስተካከል ያለባቸው ሁኔታዎች በምሳሌነት የጠቀሱበት በአንድ ዓመት ውስጥ የመጣው ለውጥም እውቅና እንደሚገባው እየጠቀሱበት ነው ንግግሩ። ነገር ግን የተገኘውን ውጤት ቀለል አድርጎ ማየት እንደማይገባ አሳስበዋል። ፖለቲካን በሚመለከት ቅድም ያነሷቸውን ጉዳዮች መቀነስ እውነተኛ ኤሌክትራል ዲሞክራሲ ማምጣት ነው። አፋዊ ዲሞክራሲ ሳይሆን የተግባር ዲሞክራሲ ማምጣት ኢትዮጵያ ውስጥ ነው። ለዚህ ደግሞ እስረኞች፣ አሸባሪዎች፣ በነፍስ የሚፈለጉ ሰዎች ናቸው እ ኢትዮጵያ ውስጥ አሁን እንደፈለጉ እዚህ ሊኖሩ ይችላሉ የሚናገሩት ከዚህ በላይ ዲሞክራሲ የለም። እነሱ ግን አይሉ። በቅርቡ ዶክተር መራራ ጉዲና፣ ዶክተር ብርሃኑ ነጋና ዶክተር አረጋዊ ጋር በኢሲኤ ክርክር ነበር። ዶክተር መረራ ጉዲና ከእስር ቤት የወጡ ሁላችሁም እንደምታውቁት ዶክተር አረጋዊ በረሄ አርባ ሶስት ዓመት አዲስ አበባ ማየት ተስኗቸው ናቸው፣ ከአርባ ሶስት ዓመት በኋላ አዲስ አበባን ያዩ። ዶክተር ብርሃኑ ነጋ ድርጅታቸው አሸባሪ፣ እሳቸው የሞት ፍርድ የተፈረደባቸው ጠቅላይ ሚኒስትሩ ጎናቸው ተቀምጦ ስለ ወደፊት ኢትዮጵያ እየተናገረ እባኮትን ወቅዘቶ ይሉኛል። ከምን እንደመጡ እንኳ የዘነጉ ሰዎች ናቸው። ከዛ በላይ ፖለቲካል ተግባር የለም። ሀገር ማየት የተነፈገ ሰው ሀገሩን እንዲያዩ ሆኖ እስረኛ ከመንግስት ጋር ተቀምጦ በፈለገው መንገድ ሀሳቡን ማሰራቀት መቻል ትልቅ የፖለቲካ የተግባር ጅማሮ ነው። እሱን ተቀብሎ የጎደለ መምላት ሲገባ ጥያቄ ነው ያለ መቼም ዲሞክራሲ ይመጣው ይላሉ። አራት ተቀምጠ የተከላከሉ እንደዚህ አይነት አቅላይነት የተሞላበት የዲሞክራሲ ጉዞ አይጠቅምም። ጠቅላይ ሚኒስትሩ ማምሻውን ባደረጉት በዚሁ ንግግር ወቅታዊ የሆኑ ሌሎች ጉዳዮችንም ዳሰዋል። በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። በድሬዳዋ የሚገኙትን ከ15 እስከ 20 ገደማ ህገወጥ ቤቶች ከማፍረስ ይልቅ ሌሎች አማራጮችን ለመተግበር እያሰበ መሆኑን ያስተዳደሩ መሬት ልማትና ማኔጅመንት ቢሮ አስታውቋል። ይሁን እንጂ እነኚህ አማራጭ መፍትሄዎች በ2010ና 11 የተገነቡትን ህገ ወጥ ቤቶች አይመለከትም ብለዋል። ዜናውን ያደረሰን ዘጋቢያችን አዲስ ቸኮል በቀጣይ ቀናት ዝርዝሩን ይዞልን ይቀርባል። የአጼ ቴዎድሮስ ጸጉር ወይም ቁንዳላ አቀባበል ስነ ስርዓት በኢትዮጵያ ብሔራዊ ሚውዚየም ተካሂዷል። ከ150 ዓመታት በላይ በብሪታንያ የነበረው የአጼ ቴዎድሮስን ጸጉር ኢትዮጵያ መጋቢት 11 ቀን በይፋ መረከቧ የሚታወስ ነው። የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ በመዲናዋ ሞቃዲሾ አከታትሎ ጥቃቶችን ማካሄዱን ባለስልጣናትና እማኞች ገለጹ። ዛሬ ጠዋቱ ላይ መኪና ላይ የተጠመደ ቦምብ ፈንድቷል። ከዚያ ከሁለት ደቂቃዎች በኋላ ተከትሎ በዚያው አካባቢ ሌላ ፍንዳታ መድረሱን የተነገረው አልሸባብ ለጥቃቱ ኃላፊነት ወስዷል። በመጨረሻም እንደ አውሮፓውያን አቆጣጠር በ2016 በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሩሲያን ሚናና ፕሬዝደንት ዶናልድ ትራምፕ የፈጸሙት ጥፋት ይኖር እንደሆን ሲመረምሩ የከረሙት ልዩ አቃቤ ሕጉ ሮበርት ሞለር ለረጅም ጊዜ ሲጠበቅ የቆየውን ሪፖርታቸውን አጠናቀዋል። የምክር ቤት አባላት ሪፖርቱ ይለቀቅ እያሉ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 14 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የእርቅና የሰላም ወሬ አለን። ይቅር ይበላቸው እግዚአብሔር ብዬ ትቻለሁ። ይቅር ለእግዚአብሔር። ቤትኩት ጠይቆኛል። ካሳም አልፈልግም እኔ ካሳም አልፈልግም። ትቻለሁ። እርቁን በጣም ደስ ብሎኛል። ተፈናቅለው ከቆዩበት ወደ ነባር ከተማቸው በአምባሲ የተመለሱ የቤንሻንጉል ጉምዝ ነዋሪ ናቸው። የራያ ዘገባም ይዘናል። እኛ የትግራይ ህዝብ አደለንም አማራ ነን። እስካሁን በእኛ ላይ የተጫወታችሁት ቁማርና ቁመራ ይበቃችኋል። ስለዚህ እኛ ካሁን በኋላ ግፍና በደል ሊደርስብን አይችልም። ወደ ወገናችን ወደ አማራው ህዝብ ነን በምንልበት ሰዓት ይገደላል። ከምሽቱ አምስት ሰዓት ስድስት ሰዓት ወጣቱ ታፍኖ ይሄዳል። በዞናችን በማንነት ጥያቄ ምክንያት የተፈናቀለ የለን። በዛውም የገመገብነውና ያየነው ነገር የለን። የመጀመሪያው ተፈናቅ ያለሁ ብለው አዲስ አበባ የሚገኙ የራያ ተወላጅ ናቸው። ተከታዩ በትግራይ ደቡባዊ ዞን የጸጥታና አስተዳደር ጉዳይ ኃላፊ አቶ ምስጉን ኃይለ ናቸው። ይዘናቸዋል። በምሽቱ አሁን ወደ መጀመሪያው ዝግጅት እናልፋለን። ሦስት ኢትዮጵያውያን ምሁራንን በኢትዮጵያ ወቅታዊ ሁኔታ ላይ አወያይተናል። እንግዶቻችን ከዴተን ኦሃዮ ዩኒቨርሲቲ የፍልስፍና መምህር ፕሮፌሰር መሳይ ከበደ ከሺካጎ ሃርፐር ኮሌጅ የኢኮኖሚክስ ምሁሩ ዶክተር ጌታቸው በጋሻውና የፖለቲካ ሳይንስ ምሁር የታንድና ሸንጎ አባል ዶክተር አረጋዊ በርሃ ናቸው። ያወያያቸው አዲሱ አበበ። ውይይቱ የኢትዮጵያን ወቅታዊ ሁኔታ የሚዳስስ በመሆኑ ጠቅላይ ሚኒስትር አብይ አህመድ ስለ ማኅበራዊ ሚዲያ አጠቃቀም ያስተላለፉትንና እኛም በዕለቱ መጋቢት አስር አየር ላይ ያዋልነውን ዘገባ አሰምቷቸው ነው ወደ ውይይት የዘለቁት እና እናንተም የወቅቱን የኢትዮጵያን ሁኔታ የምትከታተሉ ምሁራን ናችሁና ይህ የጠቅላይ ሚኒስትር አብይ መልእክት የወቅቱን ሁኔታ ይገልጠዋል? የአዲሱ አበበ ጥያቄ ነው። ዶክተር ጌታቸው ይጀምራሉ። አመሰግናለሁ። የተፈጠረው ሁኔታ በጣም የተለየ የሚያስፈራ፣ የአገሪቱንም እንደ አገር መኖር የህዝብ በሰላም ውሎ ማደርን የሚያጠያይቅ ደረጃ ላይ ያደረሰ ነው። ጽንፈኞች በፖለቲካ አመለካከት ሳይሆን በዘረኝነት አጀንዳ ላይ ገፍተው ህዝብን ከህዝብ ለማፋጀት የተነሱ የጠቅላይ ሚኒስትሩ መግለጫ ይሄንን ነው የሚገልጸው። ሀገሪቱ እየተተረማመሰች ነው ያለችው። ችግሮች በሁሉም ቦታዎች ነው ያሉት። በአማራ ክልል አለ፣ በኦሮሚያ ውስጥ በብዛት አለ። እንግዲህ ትንሽ ትግራይ ውስጥ ነው አንጻራዊ ሰላም ያለው እንጂ ያልተፈናቀለ ህዝብ ያልተዋጋ ህዝብ አለ ለማለት አስቸጋሪ ነው። ሰላም ጠፍቷል፣ ደህንነት ጠፍቷል እና በእንደዚህ ደግሞ ለመቀጠል አይችልም። እና ይህ አባባላቸው በዚህ በዘር ጽንፈኝነት ላይ ለሚሄዱ ድርጅቶች ናቸው ብዬ እኔ ከራሴ እምነት ተነስቼ ወደዛ ነው ለማመን የምፈልገው። ጥሩ ነገር ይናገራሉ፣ ግን ባለቤት አይሰጡም። ባለቤት ሰጥተው ስምን በስሙ ጠርተው ይሄ እንዲህ ነው ብሎ አለማለታቸው ትንሽ አስቸጋሪ ነው። ሀሳቡ መሪ ለመሆን ያቅተዋል ወይ የመመሪ ሀሳብ አመጡ ብሎ ለማለት ያስቸግራል። እዚህ ላይ በግልጽ መናገር ነበረባቸው። ምናልባት ዶክተር ጌታቸው እንዳሉት አዎ ባለቤት የሌለው ወቀሳ ነው፣ እና የጅምላ ወቀሳ ነው ለማን ነው ያሰኛል። ዶክተር አረጋዊ እርስዎም ከብዙ ዓመት በኋላ ወደ ትውልድ ሀገሩ ኢትዮጵያ ተመልሰው ይህንን የኢትዮጵያ ሁኔታ ለማገዝ እንደተሰለፉ እርግጥ እርስዎ በይበልጥ የሚታወቁት የህወሓት መስራቾች ከሆኑት አንዱ መሆኑ ነው። ምናልባት የሆኑን በኢትዮጵያ የሚካሄደው ችግር ህወሓት ሰራሽ ነው፣ ከኋላ መዘውሩ እሱ ጋር ነው ያለው የሚሉ ሰዎች አሉ። ይህንን ደግሞ ህወሓትን ከእርሶ የተሻለ የሚያውቀው የለምና እርስዎም፣ በዛ ላይ የወቅቱ ሁኔታ ምን ይመስላል? ከማን ነው የመጣው? ዶክተር አብይስ ማንን ነው የሚናገሩት ይመስላል? አሁንም በወቅታዊ በተጨባጭ የኢትዮጵያ ሁኔታ ላይ የእርስዎን እይታ እናገኝ እስኪ። ዶክተር አረጋዊ በጣም ጥሩ አመሰግናለሁ። በሞላ ጎደል ወንድሜ ዶክተር ጌታቸው ያነሱት ሀሳቦች እጋራዋለሁ። በመሰረቱ ማለት ነው። ምናልባት ሌት የሚል ነገር ካለ ምንድን ነው ትግራይ ውስጥ አንጻራዊ ሰላም አለ የሚለው አዎ ይመስላል። ግን ህዝቡ ግን ሰላም ውስጥ ነው አለ ለማለት አንችልም። አፈና ስር ያለ ህዝብ መሆኑ እንዲታወቅልኝ ስለምፈልግ ነው። ያ ነው ሰላም የሚያስመስለው። የታፈነ ሰው ደግሞ ሰላም አለ ለማለት አስቸጋሪ ነው። ይህን ለትግራይ ህዝብ ያለኝን አቋምና መታገልም እስኪቸግረው ድረስ የታፈነ መሆኑን ለማስመር ነው። እንደው እንዳላቋርጠውት እንጂ፣ ለነገሩ አንዳንድ ሰዎች እንደሚሉት ሰላም አለ ለማለት የሚናገሩት ሰዎች አዲስ አበባ ወይም በሌላ የኢትዮጵያ ክፍል በየዕለቱ ረብሻ፣ አመፅ፣ ግድያ፣ እስራት አለ። ምናልባት ይህን ነገር ከዛ አንሰማም ስለማንሰማ ነው ወይንስ ደግሞ ሰው እንደሚለው አንጻራዊ ሰላም አለ እዛ የሚለው ነገር እሱንም ግምት ውስጥ ቢያስገቡልኝ ብዬ ነው። አዎ ስለማትከታተሉትም ሊሆን ይችላል እንጂ በየቦታው እንቅስቃሴዎች አሉ። በአብይ አዲ፣ በነበለት፣ በእክሳድ ሐሬባ፣ በአጽቢ፣ በሸራሮ የነበሩ ህዝባዊ ንቅናቄዎች አልተዘገቡም። የሚደበደቡት ለምሳሌ የአረና ትግራይ አባላት በሙሉ እስካሁን ድረስም የታሰሩ አሉ። እነዚህ እነዚህ መዘገብ ያለባቸው ነገር ይመስለኛል። ወደ ወቅታዊው ስመጣ ዶክተር አብይ አህመድ ያቀረቡት የወቅቱን ሁኔታ የሚተነትን ሀቅን የተመረከሰ ነው ባይ ነኝ። ከድሮ ጀምሮም ኢትዮጵያ የሚያውቋት ሁለት ጽንፈኞች ናቸው። በአንድ በኩል እንገነጠላለን የሚሉ በአንድ በኩል ስለ አንድነት ብቻ ጭፍን አንድነት የሚሰብኩ ልዩነት የለንም ብለው ልዩነትን እንደሌለ የሚቆጥሩ ወገኖች የሚያካሄዱት የገመድ ጉተታ ኢትዮጵያ ጥሩ ስርዓት ህዝባዊ ስርዓት ፍትሀዊ ስርዓት አይታ አታውቅም እስካሁን ድረስ አሁን ትንሽ በሩ ተከፍተዋል ፍትሀዊ ስርዓት ለማግኘት በሩ ተከፍተዋል ይሄንን በጸጋ ተቀብለን በዛ ላይ መገንባት ሲገባንና የፅንፈኞቹን የፅንፈኛ አመለካከቶቹን አፍ እንዲዘጋ ወይም የእነሱ ሀሳብ ዋጋ የሌለው መሆኑ ተባብረን እንደ ማስቆም የምናደርገው ጥረትም ብዛም አይደለም። ሁላችን እንግዲህ የተወሰኑ አካላት ለማለት አይደለም። በተለይ በፖለቲካ ልቀናል የምንል ሰዎች፣ ነገሮችን ይገባናል የምንል ሰዎች በአጠቃላይ ሊህቃኑ ይህንን ይሄ የጽንፈኛው ሀሳብ እንዲህ ወደ ታች እንዲቀበር የሚያሰባስብ አንድ የሚያረግ ወደ አንድ የሚያመጣ ሀሳቦች ጎልተው እንዲወጡ እና የበላይነት እንዲያገኙ የምናደርገው ጥረት በተናጠል አለ፣ በተሰባሰበና ሀይል ባለው መልክ ግን የሂደቶችን አቅጣጫ አስያዥ በሚሆንበት መንገድ ግን ጎላ ብሎ አይወጣም። ስለዚህ ዶክተር አብይ የተናገሩት ትክክል ነው። በእርግጥ ዶክተር ጌታቸው እንዳሉት ስፔሲፊክ መሆን ነበረባቸው፣ እኔም ተጨባጭ ማድረግ ነበረባቸው። እሺ ትንተናው ትክክል ነው። አደገኛ ሁኔታ ነው ያለው። ሁላችን ደግሞ ይሄን አደገኛ ሁኔታ ለጽንፈኞች በግራም ይሁን በቀኝ ያሉ ጽንፈኞች እንዳይጠቀሙበት አበርትተን ተሰባስበን ተደጋግፈን መታገል ያለብን ይመስለኛል። እሺ በጣም አመሰግናለሁ። እንደው ወደ ፕሮፌሰር መሳይ ልምጣ ፕሮፌሰር መሳይ በየጊዜው በኢትዮጵያ ወቅታዊ ጉዳይ ላይ ይናገራሉ፣ ይጽፋሉ። በቅርቡ ከጻፉት አንድ በጣም ወቅታዊ የሆነ ጽሁፍ አንብቤ ያለው በእንግሊዝኛ የጻፉት ድሮዊንግ ኤ ላይን ኢን ዘ ሳንድ ኦፍ ኤትኒክ ፖለቲክስ የሚል ነው። ማለት በጎሳ ፖለቲካ አጥር መስራት ወይም በጎሳ ፖለቲካ መታጠር እንደ ማለት ይመስለኛል ትርጉሙ። የተሻለ ትርጉም እርስዎ ጋር ካለ በደስታ እቀበላለሁ። የወቅቱን የተባባሰ የጎሳ ፖለቲካ ይህም ጣምራ ገዢ ፓርቲዎችን አልፎ የሀገሪቱን ህልውና አደጋ ላይ የሚጥል አካሄድ መሆኑን ገልጠው እዛ ይጀምራሉ ስለ አዲስ አበባ ባለቤትነት ጥያቄ ስለ ህገ መንግስቱ መለወጥ አስፈላጊነት የመሳሰለ ነው በስፋት የጻፉትና የጠቅላይ ሚኒስትር መግለጫ ቀደም ሲል ያደመጥነውን ግምት ውስጥ አስገብተው ካስፈለገ የጽሁፎውን ዋና ጭብጥ በአጭር ውስጥ ለ አድማጮች ይግለጡልን ምንድን ነው ዋና የእርስዎ መልእክት እዚህ ላይ እሺ ቅድም በጌታቸውና በዶክተር አረጋቢ የተገለጡትን ላይ ትንሽ አንድ ሁለት አስተያየት ለመስጠት እኔ እንኳን ብዙ ለምን ስም አልተጠራም የሚለው አያስጨንቀኝም። ጽንፈኛ ሀይሎች ማን እንደሆኑ እናቃቸዋለን። እሳቸው ጠቅላይ ሚኒስትሩ በዚሁ ውዥግር ውስጥ ገብቶ ከሌ ደግፋል ከሌ የሚለው ውስጥ እንዳይገባ፣ በአጠቃላይ ችግሩ ከየትም ከየትም መምጣ ጽንፈኛነት ነው የሚለው መልዕክት ሊያስተላልፉ መሰለኝ እና ብዙ አይነት ቅርጽ አለው ጽንፈኛለን ነገር ግን ዋናው ችግሩ እሱ ነው ነው። የትግራይን በተመለከተ አዎ፣ መቼስ ሰላም እንዳለ ይመስላል። ግን አፈናም ሊሆን ይችላል። የታፈነ ነገር ውስጥ ሁሉ ጸጥታ ለሰላም አለ። እንግዲህ እውነተኛ የትኛው ነው የሚለው ህዝቡ ራሱን ሲገልጽና በነጻ ሲናገር ነው የምናውቀው። እና አሁን ለመናገር አይቻልም። በአጠቃላይ እንግዲህ እኔ ትንሽ ለየት ያለ አቋም ልይዝ ፈልጋለሁ። ዶክተር አብይ ስልጣን ላይ መጡ ጊዜ በጣም ነው ደስ ያለኝ፣ በጣም ነው ለመደገፍ የጓጓሁት። ዋናው የገፋፋኝ ነገር የዴሞክራሲው መከፈት አይደለም፣ እኔ በአገር አንድነት ላይ የወሰዱት ጠንካራ አቋም ነው። ለኢትዮጵያ የተናገሩት የአንድነቱ ጉዳይ በምንም አይነት መሸርሸር እንደሌለበት የገለጹበት ነው። ዴሞክራሲውን በተመለከተ ተከፍቷል። እስረኞች ተለቀዋል። ሁሉ በጣም ጥሩ ነው። ሁሉ በጣም የሚደገፍ ነው። ነገር ግን ለማንም ሰው ለሚመለከት ሰው እንዲህ ያለ ገደብ የሌለው ዴሞክራሲ እንዲህ አይነት ችግሮች እንደሚያስከትል ማንም ማየት ይችል ነበረ። ምክንያቱም ለዘመናት የተጨቆነ ሕዝብ አንዴ እንደዚህ ሜዳው ሲከፈትለት መመሪያ ከሌለው ባህሉ ከሌለው አስፈላጊ ተቋማቶች ከሌሉ እንደዚህ አይነት በጣም በሰፋ ሁኔታ ሁሉ ነገር ሲለቀቅ ችግሮች እንደሚፈጠሩ መገመት ይቻል ነበር። በበኩሌ ገምቼ ነበረ፣ እንደዚህ እንደማይቀጥል በበኩሌ ያውቅ ነበረ። ለዚህም ነው ደጋግሜ በብዙ ጽሁፎች ላይ ትንሽ ጠንከር ያለ መንግስት ያስፈልጋል። ዴሞክራሲ መከፈቱ በጣም ጥሩ ነው፣ ግን የተገደበ መሆን አለበት። ምክንያቱም ዴሞክራሲ ባንድ ሊያቋቋም ሀገር ማንም የለም። በጣም አዝጋሚ ሂደት ነው፣ ብዙ ጊዜ የሚገነባ ሁኔታ ነው እና ባንዴ ከአንድ የሆነ ፈራጅ ቆራጭ አገዛዝ ወደ ዴሞክራሲ ተመልሶ በጤናው እንደተፈለገው ይሄዳል ማለት ለእኔ የማይሆን አመለካከት ነበር እና ብዙ ብዙ መገንባት ያለበትን ነገር ነው። አሁን ባንዴ ሁላችንም ሸክመን ለምን እንዲያለን ለምን እንዲያለን የሚያምን ነው። ነጥቦን እንዳይረስ ነጥቦን አይርሱ። ፕሮፌሰር አንድ በመሀል ለገባ የፈለግኩት ይሄ እንደሚመጣ ጠርጥሬ ነበረ ያሉ መሰለኝ። ጥርጣሬው ከምን የመነጨ ነው? ይሄ የአሁኑ ሁኔታ ኢትዮጵያ እንደሚከሰት እንዴት አወቁ ወይም እንዴት ተረጠሩ? እንደ ይሄ ነው ማለት ብዙ አመት የታፈነ ህዝብ በአንዴ ሲለቀቅ የዴሞክራሲው መርሆችና አሰራሮች ልምዱም አመለካከቱ ምናምን ስለሌለው የሁሉ ጎ ተፈጥሯዊ አይደለም። ዴሞክራሲ ተፈጥሯዊ ነገር አይደለም። ተፈጥሯዊው ዘውጋዊ አመለካከት ነው፣ በቡድኖች ተከፋፍለው መዋጋት፣ ያ ነው ተፈጥሮ። ከዛ ግን ለመውጣት ሌላውን የመቀበል አዝማሚያ እና እንዴት አይነት መመሪያዎች ያስፈልጋሉ የሚለው ነገር እሱ በባህል የሚገኝ በእድገት የሚገኝ የሚገነባ ነገር ነው። ለዚህ ነው እኔ እንደ ተፈለገው ሊሄድ አይችልም ብዬ ወደፊትም ቀስ በቀስ እንደሚገደብ አቅ ነበረ ይሄን ጽፌ ያለው ሰው ላዚ ያነብልኝ አልቻለም እንጂ ጽፌዋለሁ። ያለው ምሳሌ በቀንሱ ካሪዝማ ብዬ ጻፍኩት። ከዚህ በፊት አለ ስለ ካሪዝማ የጻፍኩት አንዱ ይሄ ነው። ትንሽ እንደ ጠንከር ያለ መንግስት ያስፈልጋል፣ ግን ክፍት የሆነ ህብረተሰቡን ወደ ዴሞክራሲ የሚያራምድ ሁለተኛ ደግሞ እንደዚህ ስርአት ባለበት ኢኮኖሚው ጨርሶ በሚጠበቀው ደረጃ ባልደረሰበት ሁኔታ ሰዎች በሰላም ይፎካከራሉ የሚለው ነገር ጨርሰውን በቆልሽ ነው። ስለዚህ መሆን ያለበት መከፈቱ ጥሩ ነው፣ በጣም መደገፍ አለበት። ግን ደግሞ ጠንከር ያለ አሁን አሁን ሰው ልኮ የሚጠይቀው ህግን የበላይነት ማክበር አለበት። ይሄ መንግስት መንግስት የለም ወይ መንግስት የለም ወይ ነው ሰዎቹ የተፈናቀሉት የሚሉት ነውና ነውና ማፈናቀል እንደ መብት ተወስደዋል። የጻፍኳት ስለ አዲስ አበባ ነው። ያው እኔም እዛ ላይ የምለው አክራሪነት ነው። እኔ ግን አክራሪነትን ሁለት ፍች ነው እዚህ ላይ የምሰጠው። አንደኛ አሁን ያሉት ተቃዋሚ ፓርቲዎች በአመዛኙ አክራሪ መሆን አለባቸው። ምክንያቱም መሀሉን ሰፈር መካከለኛውን ሰፈር የያዘው አብይ ስለሆነ በተለይ ኦሮሚያ አካባቢ ውስጥ ስለማዳከም እንደ አዲስ አበባ ያለ ጥያቄ ይነሳና የግድ አቋም እንዲይዝ ወይም ረብሻ እንዲፈጠር ወይም ሰው ስጋት ላይ እንዲወድቅ ማድረግ፣ ይሄ አንድ አስፈላጊ የፖለቲካ ስትራቴጂ ነው ለነሱ እንዴት ነው የምናዳክመው አብይን ካሉ፣ ይኸው ነው እንግዲህ፣ ወደዚህ ወደ አጽናፊነት ነው የሚሄዱ። ሁለተኛ ራሳቸውም ደግሞ መካከለኛው መንገድ ስለተያዘ የግድ ለራሳቸው ፖለቲካዊ ተልኮ ለማግኘት ወደ ጫፍ መሄድ አለባቸው እና ይሄ ወደ አክራሪነት የሚያመራው ከዛ ይመጣና አዲስ አበባ የመታገሪያ ቦታ ሆናለች ማለት ነው እንግዲህ። እና ሁሉም ይጎትታል፣ በየ በየፊናው ያለውንም መንግስት ለማዳከም ነው። ስለዚህ እና መጨረሻ ላይ ያልኩት ያው እንግዲህ አዲስ አበባዎች ያላቸው አማራጭ ያው መንቃት፣ መደራጅ እና መታገል ነው እንግዲህ ብዬ ነው የጻፉ። ለዚህ ለዛሬ ቀውስ ግን ቲፒኤልኤፍ ወይም ህወሀት ምክንያት ነው የሚሉ አሉ። ወደ ሥልጣን መመለስ ስለሚፈልግ ጎሰኞችን ያደራጃል፣ ተገንጣዮችን ይደግፋል፣ እነሱን ያነሳሳል በማለት ቲም ልማ እና ደጋፊዎቹ ይከሳሉ። ዶክተር አረጋዊ ህወሀትን ያውቁታል። ይህ አባባል ትክክል ነው፣ የህወሀት እጅ ከኋላ አለበት። ለኢትዮጵያ ለወቅቱ ትርምስ ህወሀት የሚባለው የህወሀት አመራር ለማለት ነው። መሆንም ያለበት እሱ ይመስለኛል። ህወሀት ብዙ ህዝቡንም ስለሚያጠቃልል አከራካሪ ነገር ነው እና እሱን እተዋዋለሁ እኔ እዚህ ላይ ግን እያጣራ እያጣራ ለመራር ግን ህዝባዊ ወያኔ ሀርነት ትግራይ የፓርቲው ስም ይመስለኛል። የድርጅቱ የትግራይ ህዝብ ሌላ ህወሀት ሌላ ይመስለኛል። አዎ፣ ህወሀት በህወሀት ስም ብዙ ህዝብ ታግሏል። ብዙ ታጋዮች ተሳትፈዋል። አሁንም ህወሀት ድርጅታችን ብለው የሚያምኑ አሉ። ነገር ግን እነዚህና አመራሩ ለይተን ማየት አለብን ለማለት ነው። ህዝቡን እና እሱን መለየት ያስፈልጋል። እሺ። ግን የህወሀት እጅ አለበት የሚሉትን ሰዎች አስተያየት እንዴት ያውታል? መልካም እና የህወሀት አመራር የሚያደርገው ያለ ድርጊት ቦለማ እንዳሉት ትክክል ነው። ስልጣን ላይ ለመቆየት ነው የሚፈልገው አከራካሪም አይመስለኝም። ወደ ነበረበት ስልጣን ያመጣለት ጥቅም ለመጠበቅ ስልጣን ላይ ለመቆየት ይፈልጋል። ተገፍቶ ነው የወጣው። ስለዚህ ሊመለስ የሚፈልግ አንድ ፖለቲካ ኃይል የግድ ለውጥ በሚያመጡት ኃይሎች ላይ ሸር መስራቱ የማይቀር ነው ቴዎሬቲካሊ፣ የማይቀር ነው። በተግባር ደግሞ ይህን እየሰራ ነው ያለው ይሄ አመራር። እንዳውም አልፎም ለእኛ የማትሆን ኢትዮጵያ ከሆነች እንገነጠላለን እስከ ማለትም ይሄዳሉ ይሄ የሚል ለውጡን በተሳካ ሁኔታ እንዳይቀጥል የማይፈነቅሉት ድንጋይ የማይሸርቡት ተንኮል የለም ብዬ ነው የማምነው። ዶክተር ጌታቸው ሊገቡ ፈልገው ነው። በመሰረቱ አንድ መስተካከል ያለበት አስተሳሰብ ያለ ይመስለኛል። ጽንፈኞች ከሁለቱም ጫፍ የሚባል ነገር እንዲሁ እየተባለ እየተለመደ እንደ እውነት እየተወሰደ እየሄደ ነው። እኔ ሁለት ጫፍ ጽንፈኝነት አለ ብዬ አላምንም። በአጠቃላይ የአገሪቱ ፖለቲካ እየተናወዘ ያለው በአንድ በኩል የኢትዮጵያ አገራዊ አንድነትን የሚደግፉ ብዙ ኃይሎችን ይጨምራል። ሌላኛው በዘረኝነት መንገድ ያው ከህወሓት ኦነግ የነኚህ የፖለቲካ መስመሮችን የሚከተሉ ቡድኖች፣ ሚዲያዎች፣ የሶሻል ሚዲያ ማህበራዊ ሚዲያ የሚሉትን ሁሉ የሚጠቀልን ዘረኝነትን የዘረ በላይነትን የሚያራምዱ ናቸው። እነኚህ ናቸው ጽንፈኞች። ይሄ ግን ሀገራዊ አንድነትን የሚጨምረው የሚይዘው ክፍል ምንም ጽንፍ ላይ አይደለም። ኢትዮጵያ የምትባል ሀገር ትኑር ሁሉም ህዝብ ሁለት እዛ ውስጥ ይኑ ማንም ከማንም ሳይበር ሁሉም በአገሪቱ ውስጥ የፈለገበት ቦታ ሄዶ ሰርቶ ሀብት አፍርቶ ቤተሰብ መስርቶ ለመኖር መቻል አለበት። ኢትዮጵያ ለሁሉም እኩል ትሁን የሚል ነው። ይሄ ዶክተር አብይን ይጨምራል። በዚህ ጽንፈኝነት ውስጥም እንግዲህ እሳቸው ይመደባሉ ማለት ነው። ይሄንን አቋም የሚያራምዱ ጽንፈኞች ናቸው ከተባለ ሀገር ይሄ ሁለት ጽንፍ አለ የሚለው የሚገፋው በነኚህ የዘር ጽንፍ ላይ ቆመው አገሪቱ ብትበጠበጥም ባትበጠበጥም የሆነው ነገር ቢሆንም እኛ ግን የበላይነታችንን አስረግጠን የፈለግነውን አብኝተን ሌላውን ተጭነን ነው። አሁን እስኪ ማን የት ቦታዎች ላይ ችግር እያስነሳ እንዳለ ከተመለከተ በእርግጥ እንዳላችሁ ህወሀት አንድ ነው። በሁሉም አገሪቱ ውስጥ ችግሮች እንዲበዙ ህዝብ ከህዝብ እንዲጋጭ መሳሪያ እንዲጎርፍ ገንዘብ እያፈሰሱ በሰላም የሚኖረውን ህዝብ ወንድማማቸው ነው የሚኖረውን ህዝብ እያዋጉ ነው። አንጎንደር ውስጥ የምናየው የቅማንትና የአማራ ችግር ይሄ ነው። ወደ ቤኒሻንጉል ምናምን ስንሄድ እነሱ የሰሩት ስራ በኦሮሞዎች እና በአማራዎች ላይ ያመጣውን ጣጣ እናያለን። በብዙ ቦታዎች ይሄን ለመጥቀስ ይቻላል። ለማለት ነው አንድ ይሄ ነው። በሌላው ደግሞ በኦሮሞ የዘረጅነት መስመር ላይ እየሄዱ ያሉት ኦዴፓ ውስጥ ገብቶ ይሄ የማፈናቀል ስራ ኦኬ፣ በደሃው ህዝብ ላይ የሚፈጸም የማፈናቀል ስራ እና የማባረር ስራ፣ አሁን ያለ ጊዜው የሚነሳው አዲስ አበባ የኛ የሚሉትን አጀንዳዎች እየገፉ አገሪቱን የሚያበጣብጡ ናቸው እና ስለዚህ ሁለቱንም የአገር አንድነት የሚሉትንና ይሄን በሌላ በኩል ዘርን የሚያበጣብጡና የዘር በላይነትን የሚገፉትን እኩል መስፈርት ላይ ባናስቀምጣቸው ትክክል ይመስለኛል። መልካም ፕሮፌሰር መሳይ ወደ እርስዎ ጋር ልምጣ። አሁን ቀደም ሲል ሁለት እንግዶቼ የተናገሩትን እዛ ላይ የሚጨምሩት ካለ እሱን እንዳለ እንደተጠበቀ ሆኖ ወደ አዲስ አበባ ጉዳይ ላምጣው። እርስዎ የአዲስ አበባን ጉዳይ አንስተው መደራጀት አለባቸው አዲስ አበባ የአዲስ አበባዎች ነች፣ ከዛ አልፎ ደግሞ የሁሉም ኢትዮጵያዊ እንዲያውም የአፍሪካውያን ሁሉ ነች፣ የአገሪቱ መዲና ነች እና ባለቤት የተለየ የላትም ነው። ነገር ግን ብዙ ሰዎች አሁን ዶክተር አብይን እስከ መጠራጠር የደረሱት እነሱ እንደሚሉት ኦቦ ለማ ስለማይለዩቸው ነው። አቶ ለማ መገርሳ ደግሞ እቅጩን ተናግረዋል። ፊንፊኔ የኦሮሞዎች ነች። ልዩ ጥቅም ኦሮሞዎች ይገባቸዋል መግለጫ ላይ አውጥተዋል። ኦፒዲ፣ የኦሮሞ ዲሞክራቲክ ፓርቲ። ይሄ ፓርቲ ደግሞ ዶክተር አብይ በዋናነት ያሉበት ነው። ለዚህ ነው ዶክተር አብይ የዚህ ጉዳይም ራሳቸው ያውቁታል። ይሄ ነገር ሲካሄድ የሁከቱ አንዱ ምንጭ ናቸው ዶክተር አብይ እስከ ማለት እስከ መጠራጠር የሚደርሱበት ሁኔታ ይሄን ይሄን በማየት ነው። እስቲ እዛ ላይ የእርሶን አስተያየት ይንገሩኝ። ኦቦ ለማና ዶክተር አብይ ተለያይተዋል። እንደውም አንዳንድ ሰዎች ሁለቱ አይግባቡም፣ ዶክተር አብይ ተጽዕኖ አለባቸው፣ አስቸግረዋቸዋል የመሳሰል የሚነገር መላምት አለ። እንደ ውስቲ እናንተ ሁላችሁም እዚህ ላይ ትሄዱበታላችሁ፣ ግን ከፕሮፌሰር ማሳይ ልጀምር ብዬ ነው እዚህ ላይ ግ ለጌታቸው መልሱ ለመስጠት እኔ ሁለት አክራሪዎች አሉ ካምፖች ሲባል በግጥ አንደኛው ኦፍኮርስ ዘር ላይ የተመሰረተው አስቸጋሪው ጦር ያነሳው ነው ሁለተኛው ከዚህ በፊት እንደሚለው እንግዲህ አንድነት የሚፈልግ አለ ብዙ ግን ምን አይነት አንድነት የሚለው ጥያቄ ላይ ነው ችግር ያለው ለምሳሌ አሁን እኔ በኩሌ የማምነው ዘጋዊ ክፍፍሎች በኢትዮጵያ ውስጥ ያለ ነገር ነው ወደ ኋላ መሄድ የማይቻል መቀበል አለብን እዛ ላይ ነው የኢትዮጵያን አንድነት መመስረት ያለብን እንጂ እንደገና ወደ ኋላ ሄደን ሁሉን ነገር ሰርዘን ኢምፔሪያል ጊዜ የነበረውን አንድነት ልናመጣ አንችልም እንደሚያስቡ አውቃለሁ እና እነዛንም ደግሞ ሌሎችን ጽንፈኞችንም የሚያስነሳቸው ይሄ ፍርሃት ነው። አንድ ነገር ከተቀበል ቀስ ብሎ ያው የአንድነቱ ጉዳይ ወደ ድሮ ይሄዳል የሚል ብዙ ስጋት አለ እና ሁለቱ መካከል ክርክር እንዳለ አውቃለሁ እና ይሄ ነው እንግዲህ ትንሽ እንትን የሚለው ሁለተኛ ችግርም ሳያነሳ ጦርም ሳያነሳ ሊከፋፈል ይችላል። አሁን ሰን የደቡቡን ሁኔታ ስናይ፣ ሲዳማ ስናይ ምንድን ነው ተካፍሎ ተካፍለው የት ሊደርሱ ነው? የራሱን ጥቅም አይቶ ሰብሰብ ማለት ሲገባው በተለይ ለኢኮኖሚ በጣም ስለሚጠቅም የለም እኔ እንዲሆን ያለው ራሱ ሁሉ ሰው ስጠን የክልሎች ጉዳይ ሁን እንደተባለው በራሱ አካባቢ መንገስ ስለሚፈልግ በቃ ልከልል ልከልል ልከልል ነው ይሄ ራሱ እንግዲህ አንድ አክራሪነት ነው። ምንድን ነው የሚያጣላ ሰው ለምንድን ነው አብሮ መኖር የማይችለው? ወደ እነ ጌታቸው እዚህ ላይ ስሜን ጠርቶ ስላነሱ በሷ ባጭር፣ ወንድሜ ፕሮፌሰር መሳይ ይሄ የድሮ ኢምፔሪያል ስርዓትን ለመመለስ የሚፈልጉ የሚካሄድ ክርክር አለ ላሉት እኔ መረጃ እፈልጋለሁ። እኔ እንግዲህ እከታተላለሁ ብዬ ገምታለሁ፣ ግን አንድም አላየውም እሱ ይቅርና ልክ እንደ ፖለቲካ እንቅስቃሴ የተደራጀ አማራጭ ፕሮግራም አድርጎ ይሄንን ያቀረበ በኢትዮጵያ የፖለቲካ ሁኔታ ውስጥ አለ ወይስ ድሮ የዛሬ ምናልባት ከደርግ በፊት በነበረው በጃንሆይ ጊዜ የነበረውን ስርዓት በመመልከት ምንድን ነው እባብን ያየ ሁሉ ጊዜ በሊጥ በረየ ነው ያለ የነበረው እንደገና ሊመጣብን ይችላል ብሎ የመፍራት ለዛው ምንም መሰረቱ የሌለ መሰረቱ ለዛ የኢኮኖሚ ዋልታ የነበረው የመሬት ይዞታ ነው የነበረው ያ ከተፈነቀለ በኋላ እና ከተለየ በኋላ ድሮ ነበርና አሁን እንደገና ሊመጣብን ይችላል የሚል ፍርሃት ነው ወይስ አሁን እንደዚህ እየተገለጸ ያለ ነገር አለ? ፕሮፌሰር ባጭሩ መልሰው ወደ አለባቸው። የለም ፕሮፌሰር ያሉት አገራዊ አንድነት ተጠብቆ ሁሉም ብሄሮች እኩል ይኑሩ ከሁሉ ሁሉን የሚያቅፉ በፖለቲካ አመለካከት በአገራዊ አጀንዳ ላይ እንሂድ የሚል ነው ያለው እንጂ ኢምፔሪያል አገዛዝ እናምጣ እያለ ማንም ፕሮፌሰር መሳይ ባጭሩ መልሰው ቅድም ከአዲስ አበባ ጋር እኔ ደግሞ ብዙ ጽሁፍም አለብዎ ወደ ድሮ ክፍለ ሀገራት እንመለሱ የሚል ነው እሱ ነው የሚያዋጣ አለሱ እሱ አለ እንደገና እናቋቆም ነው የማየው እና የክፍፍሉ ነገር ቀርቶ ሌላ አይነት አደረጃጀት ስናምጣ የሚለው ነው። አንደኛው ጋራ ክርክር ያለው እና በተለይ አሁን ይሄ የክልሎችን የሚቃወመው ጽሑፍ ብዙ ነው። ይሄንን እኔ እትልለው እችላለሁ። ወጣ ብለን ብናየው ማንም ማን ነው ወደ ኦንላይን ብንሄድ ሁሉ ጊዜ ሲነበብ ይሄን ነው የምንሰማው። እና እሱ ለማለት ነው። ግድ የለም እሱ ምንም አይደለም። ወደ አዲስ አበባ ማለት አይደለም። እውነት ነው፣ እኔም ሰምቻለሁ፣ አይቻለሁ። ይሄ ወደ አዲስ አበባ ወደ አነሳወት ጉዳይ ፕሮፌሰር አዳዊ አዳዊ ኦልተርኔቲቭ የፌደራል ሲስተም አማራጭ ተብሎ የቀረበ ነው እንጂ ወደ ድሮ ዘውዳዊ ወይ ኢምፔሪያል መንግስት እንመለስ የሚል አይደለም። እና እሺ፣ አሁን እሱ እስከሆነ ድረስ መግባባት አለ። ፕሮፌሰር እሱን አጠርታችሁታል። ወደሚቀጥለው በአዲስ አበባ ጉዳይ ላይ ወደ አነሳሁት ይሄዳሉ። አዲስ አበባን በተመለከተ መቼስ ለማና ዶክተር አብይ መካከል ያለውን እኔ አላቅም ምንም ነገር እና እዛ ውስጥ መግባት አልፈልግም። እኛም አናቅም፣ ግን ግምት ሰው የሚለውን ለእናንተ ለማቅረብ ነው እና የእናንተ አስተያየት ምንድን ነው? አልተስማሙም፣ ልዩነት አለ፣ አብይ ተጽዕኖ አለባቸው። በአንድ በኩል ደግሞ የለም አብይም ሆኑ ለማም አንድ ናቸው። ምክንያቱም ለማ ስለ አዲስ አበባ የኦሮሞ ባለቤትነት አጥብቀው ተናግረዋል፣ መግለጫም ፓርቲው አውጥቷል። ፓርቲው ይህን መግለጫ ሲያወጣ ጠቅላይ ሚኒስትር አብይ አያውቁም ለማለት አይቻልም፣ የመሳሰለ እና ይሄን ይሄን ሰብስቦ ሰው የራሱ መደምደሚያ ያደርሳል። የእናንተ እይታ ምንድን ነው ለማለት ነው ባጭሩ። አዎ እኔ እኔ የማየው ምንድን ነው፣ በእርግጥ አብይ ላይ እና ለማ ላይ ከፍተኛ ተጽዕኖ እንዳለ ይገባኛል። ምክንያቱም ያው እነሱ ከኦሮሚያ ነው የመጡት፣ መሰረታቸውም ኦሮሚያ ውስጥ ነው ያለው። ከፍተኛ ቅስቀሳ አለ። ይህን በተመለከተ እስካሁን ድረስ እኔ አንድም የኦሮሞ መምህር አልሰማውም፣ የለም ይሄ አዲስ አበባ ነገር፣ እስቲ ቆይ በደንብ እንየው የሚል ሁሉም የኦሮሞ ነው የሚለው ውስጥ ነው ሁሉም ያለው። ኢትዮጵያዊ ነን የሚሉትም ማለት በጣም ኢትዮጵያን የሚወዱ እንደዛ ነው የሚሉት። ስለዚህ ከዚህ ተጽዕኖ ለመላቀቅ አስቸጋሪ ነው። እንደሱ ይገባኛል። እኔ በደንብ ነው የሚገባኝ እና ነገሩ እንዴት ይሰራል፣ እኔ እሱን አላቅም የማየው ምንድን ነው በጎ እንኳን የሚያስቡት ፊንፊኔ ወደ ወደ ኦሮሚያ መምለስ አለባት ብለው በበጎ የሚያስቡት እነሱም በደንብ የተገነዘቡ ያልመሰለኝም የአዲስ አበባ ነገር የአዲስ አበባ ነገር ልባት ካልያዘ እኔ የሀገሪቱ አንድነት እራሱ በጣም ይናጋል። ነው አዲስ አበባ የአንድነት መሰረት ነው፣ አንዱ አንዱ ምልክት ነው፣ የኢትዮጵያ አንድነት ምልክት። ምክንያቱም አዲስ አበባ የማንም ሳይሆን የሁሉም ነው፣ በጋራ የምንገረው ነገር ነው። አሁን የማየው ምንድን ነው ልክ ናይሮቢ እንደሚወራው ነገር የውጭ ሀገር በክልሉ መሰረት የውጭ ሀገር ሁኔታ ነው የሚፈጠርብን እና ምንድን ነው ከዛ ላይ የሚቀረው ምን የሚቀሩ መጨረሻ ላይ ሁላችንም የመፍትሄ ሀሳብ እጠይቃለሁ ዶክተር አረጋዊ እሺ ወይል እኔም የፕሮፌሰር መሳይ ሀሳብ ነው የምጋራው በዚህ ላይ አዲስ አበባ ሜልቲንግ ፖት ነው የኢትዮጵያውያን በሙሉ አመሰራረቱም ታሪካዊ ሂደቱም ስናይ ኢትዮጵያውያኖች የመሰረቱት ከተማ ነው በዛም ላይም አፍሪቃኖችም ተሳትፈውበታል፣ ሌሎች አፍሪቃኖች። ስለዚህ አዲስ አበባ የአንድነታችን ምልክት ነው፣ በዚህ መታየት ያለበት ይመስለኛል። ምናልባት አቦ ለማና ዶክተር አብይ መካከል ልዩነቶች ሊኖሩ ይችላሉ። ልዩነት መኖሩ ደግሞ እንደ አዲስ ነገር መታየት የለበትም። ምንድን ነው ተግባብተው ችግሩን ይፈቱታል ወይ የሚለው ጥያቄ ነው። ይሄ ለዚህ የሚያስችል ዲሞክራሲያዊ ዊ ሀዋሁ ደግሞ እየፈጠሩ ነው። ለመዝለል ያልፈለግኩት ሪዞልቭ እንኳን ያደረጉት ይመስለኛል። ጽንፈኛ የሆነ ኢትዮጵያዊ አመለካከት ያለው እና ዲሞክራቲክ የሆነ ኢትዮጵያ አመለካከት ያለው በአንድ ጨፍልቀን ማየት ትክክል አይመስለኝም። እስካሁን ድረስ የዘውድ ስርዓት እንመልሳለን የሚሉ ፓርቲዎችም እንዳሉ ግምት ውስጥ እናስገባ እነዚህ ምንድነው ወደ ድሮው ስርዓት፣ ወደ ድሮ መስፍናዊና የአንድ ቡድን የበላይነት የሚያከር አቅጣጫ የሚይዝ መሆኑን ልብ ማለት ያለብን ይመስለኛል። ስለዚህ ሁለቱም ጽንፈኞች አሉ የሚለው በደንብ ብንከራከርበትም ጥሩ ይመስለኛል። ያለ ልዩነት ኢትዮጵያ መኖር አለባት የሚል እኩልነታዊ አንድነትን የማይቀበል ማለት ነው። ይህ ዝርዝረን ስናየው በሌላ በኩል ደግሞ እገነጠላለሁ ኢትዮጵያ አዳለሁም የሚል ደግሞ በሌላ በኩል አለ። እነዚህ ሁለት ጫፎች ችግር እየፈጠሩ የኖሩ አሁንም ሊኖሩ የሚችሉ መሆናቸውንም በደምብ ረገጥ ያለበትኛል የኦሃዮ ዩኒቨርሲቲውን ፕሮፌሰር መሳይ ከበደን የሺካጎ ሃርፐር ኮሌጁን ፕሮፌሰር ጌታቸው በጋሻውና የትግራይ ዲሞክራሲያዊ ትብብር ወይም ታንድና የሸንጎ አባሉን የፖለቲካ ሳይንስ ምሁር ዶክተር አረጋዊ ብርህን እንዲሁም ባልደረባይን አዲሱ አበብን አመሰግናለሁ። ክቡራትና ክቡራን አድማጮች አልተጠናቀቀም፣ ውይይቱ ከሰሞኑ ቀሪውን ክፍል ይዘን እንመለሳለን። የራያ ጉዳይና ተፈናቃዮች የራያ ቆቦ ነዋሪዎች የነበሩ በርካታ ሰዎች ከትግራይ ክልል አመራር ግፍ ደርሶብናል ብለው ተፈናቅለው መጠለያ ካምፕ ውስጥ እንደሚገኙ በቅርቡ አዲስ አበባ ውስጥ የራያ ማንነት አስመላሽ ኮሚቴ ባካሄደው ስብሰባ ላይ ተናግረዋል። በውይይቱ ላይ የራያ ሕዝብ የራሱ ያልሆነ ማንነት ተቀበል እየተባለ እየሞተና እየተሰደደ ነው ብለዋል። የትግራይ ክልል ደቡባዊ ዞን የጸጥታና አስተዳደር ጽሕፈት ቤት ኃላፊ በዞኑ የማንነት ጥያቄ አንስቶ ችግር የደረሰበት ማንም የለም ብለዋል ለቪኦኤ በሰጡት ቃል። አስቴር ምስጋናው ተጨማሪ አላት። አቶ ተፈራ አዲስ የራያ ቆቦ ነዋሪ ናቸው። እኔ አማራ ነኝ በማለቴ ብዙ ስቃይ ደርሶብኛል ይላሉ። ከመኖሪያ አካባቢ ተፈናቅዬ በመጠለያ ጣቢያ ውስጥ እገኛለሁ። እኔ ብቻ ሳልሆን ደግሞ 195 የሚሆኑ ሰዎች አብረውኛሉ። 200 የሚጠጉ ተማሪዎች ደግሞ ትምህርታቸውን አቋርጠው እኛ ጋር ይገኛሉ። ይህ ሁሉ ግፍና በደል የሚደርስብን በህወሀት አመራሮች ነው ብለዋል። ሰባት ዓመት ተረግጠን ኑረናል። ስለዚህ 27 ዓመት ሙሉ ስንረገጥ አሁን ማህበረሰቡ ንቃተ ህሊና ከያዘ በኋላ እኛ አማራ ነን ለምንድን ነው የምትሉት እየተባለ ያው ከታሰሩት አካላት አንዱ ነኝ ነኝ ፣ ጥፍሬን አውልቀውኛል። የትህነግ መንግስት ግን ምንድነው እኛንም አይፈልገንም። የራያን የሚፈልገው መሬቱን ነው። ስለዚህ በዚህ መሰረት እኛ ደግሞ ማህበረሰቡ ሴቱ መሆኑን ተነስቶ እኛ የትግራይ ህዝብ አይደለንም አማራ ነን። እስካሁን በእኛ ላይ የተጫወታችሁት ቁማርና ቁመራ ይበቃችኋል። ስለዚህ እኛ ከአሁን በኋላ ግፍና በደል ሊደርስብን አይችልም። ወደ ወገናችን ወደ አማራው ህዝብ ነን በምንልበት ሰዓት ይገደላል። ከምሽቱ አምስት ሰዓት ስድስት ሰዓት ወጣቱ ታፍኖ ይሄዳል የሞቱ ልጆች አሉ። ሶስተኛ ዓመት የወሎ ዩኒቨርሲቲ አዲሮ በላይ የሚባል አሁን ገለውታን በልዩ ኃይል እናቲቱ አሁን ደረስ የሀዘን ልብስ እንደለበሰች ናት። ሌላው አቶ አብዱ መሐመድ የዋጃ ጥሙጋ ቀጠና ሶስት ነዋሪ ነበርኩ ከመኖሪያ ቤቴ ከተፈናቀልኩ ከስምንት ወራት በላይ አስቆጥር ያለው አሁን በቆቦ ዜሮ አራት ቀበሌ መጠለያ ጣቢያ ውስጥ እገኛለው። ሰልፍ መሀል ተገኝተሃል ተብዬ ብዙ ግፎች ተፈጽመውብኛል ይላል። የተፈናቀልኩበት ምክንያት ማለት ነው ራያ ዋጃ ጥሙጋ ላይ መንግስት ድጋፍ በማድረግ ሰላማዊ ሰልፍ በመውጣታችን የተነሳ ከዛ መንግስት የተለያዩ ልዩ ኃይሉ ልኮ የትግራይ መንግስት ልዩ ኃይሎች ልኮ ከዛ ህጻናቶች ባሉበት የተለያዩ ቦምብና የተለያዩ ነገር እያፈነዱበት ባሉት እኔ ህጻናቶችን ተው ምናምን በመልበስ ሰዓት መሳሪያ ወርደው አቀባብሎ የቀኝ ብልቴን ማን ፍሬ ፍሬዎች አሉ፣ ሁለት ፍሬ፣ አንዷ ፍሬ የቀኝ ፍሬን አሳጥተውኛል። ደሴ ጦስ ቀዶ ጥገና ነው፣ እዛ ኦፕሬሽን የተሰራሁት። ከዛ መረጃ ያቀብላን ብለው ሊገሉኝ ሸሽቻ ም ልጬ አሁን ወደ ስምንተኛ ወሬ ወደ ጥሙጋ እንትና ቆቦ ዜሮ አራት ቀበሌ በጥና ጣቢያ አካባቢ እንኖራለን። እና ይሄ ነው ግፍና መከራ የሚያሳዩነ። አቶ ተረፈና አቶ አብዱን ከራያ የመጡ በርካታ ወጣቶች የማንነት ጥያቄያቸውን በተደራጀና ህጋዊ በሆነ መንገድ ለመጠየቅ የራያ ማንነት አስመላሽ ኮሚቴ በአዲስ አበባ ከተማ ኢትዮጵያ ሆቴል ባዘጋጀው ስብሰባ ላይ ተገኝተዋል። በውይይቱ የራያ ህዝብ የእሱ ያልሆነ ማንነት ተቀበል እየተባለ እየተንገላታ እየሞተ እየተሰደደና እየታሰረ ነው። ይህንን ደግሞ የራያ ህዝብ አንድ በመሆን ማንነቱን እንዲያስከብር ሰፊ ግንዛቤ ለመፍጠር ነው ያለው ከውይይቱ አዘጋጆች አንዱ ወጣት ጌታቸው ጀንበሬ ነው። የራያ በአማራነቱ የሚደራደር አለም ቶታሊ ያለው መድረክ ላይ የምንዳየ ሸው የራያ ህዝብ በውስጡ ብዙ ከለሮች አሉት። እነዛ ከለሮቹ የራያ መስለ ንቡናዎቹ ናቸው። የተለያየ ከለር ማየታችን ከአማራነት የሚያረቀው አይደለም። በአማራነት ውስጥ የጋራ ማንነት አለ። ያን የራያን ህዝብ ቀጣይ ህልውና እንዲኖረው እና በአማራነት ውስጥ የራሱን ገንቢ ሚና እንዲጫወት እንፈልጋለን። ያን ለማድረግ ነው እየሰራን ያለ ነው። የራያ ህዝብ ባህላዊ ማንነት የራያ ህዝብ ትግልና የራያ ህዝብ ጥያቄ ህጋዊ መሰረት በሚሉ ርዕሰ ጉዳዮች ዙሪያ ጥናታዊ ጽሑፍ የቀረበ ሲሆን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብቶች ረዳት ፕሮፌሰር ዶክተር ሲሳይ መንግስቴ እንደተናገሩት በቀረቡት ጥናታዊ ጽሁፎች ውስጥ የራያ ህዝብ ሙሉ በሙሉ አማራ እንደሆነና አማራዊ ስነ ልቦና እንዳለው ተጠቅሷል። ህዝቡ የሚያነሳቸውን የማንነት ጥያቄዎችን ህገ መንግስቱ በሚፈቅደው መሰረት አፋጣኝ ምላሽ እንዲሰጠውም ጥያቄ ቀርቧል ይላሉ። በሀገሪቱ ህገ መንግስት መሰረት ይሄ ጥያቄ ተቀባይነት አለው። ትግሉንም መብቱንም መጠየቅ እንደ ትክክለኛ ህገ መንግስታዊ ድጋፍ ያለው መሆኑን ያረጋገጥ ነው። በህገ መንግስቱ አንቀጽ 39 ላይ መስ ቁጥር ሁለትና ሶስት ላይ በተለይ የተቀመጡት ባህልን፣ ቋንቋን በአግባቡ መጠቀም፣ ራስን በራስ ማስተዳደር፣ በየደረጃው ባሉ የመንግስት አካላት ውክልና የማግኘት መብት ለህዝቦች የተፈቀደ የተሰጠ ነው። የራያ ህዝብ ይህን መብት እያገኘ አይደለም። ከዛም አልፎ በራሱ ልጆች እየተዳደረ እየተመራ አይደለም። አብዛኛው ራያ ህዝብ ወደ ትግራይ ክልል ያለ ፍላጎቱ ነው የተካለለው። ይህን ፍላጎቱን አይከበርለትም። አስተዳዳሪዎች፣ ከንቲባዎች የሚሾሙት ከሌላኛው የትግራይ አካባቢ እየመጡ ነው። ስለዚህ የትግራይ ተወላጆች አይታመኑም የራሳቸውን አካባቢ የራሳቸውን ህዝብ እንኳ ለመምራት ለማስተዳደር የተፈቀደላቸው አይደሉም። ስለዚህ በዚህ መልክ በጥርጣሪያን እየታዩ ህጋዊ ህገ መንግስታዊ መብታቸው እየታፈነ ስለመጣ የህዝቡ የጠቅላላም የህዝቡ ችግር እየተባባሰ ስለመጣ ያን መልክ ለማስያዝ የተደራጀ ትግል የሚያደርጉ ወገኖችን ከህግ አኳያ ለመደገፍ የቀረበ ጥናት ነው። ዶክተር ሲሳይ አያይዘውም ከቅርብ ጊዜ ወዲህ በራያ ህዝብ መካከል መከፋፈል እየታየ በመሆኑ አማራዊ ይዘት እንዲኖረው አንድነትን በማጠናከር ትግሉን ዳር ለማድረስ በውይይቱ የጋራ ስምምነት ላይ ተደርሷል ብለዋል። በራያ ልጆች መካከል የሀሳብ ልዩነቶች አሉ። አንዱ ራያ ራሱን የቻለ ብሔረሰብ ነው ይላል። ሌላኛው ደግሞ የራያ የአማራ ህዝብ አካል ነው፣ ስለዚህ በዚያ መልክ መታየት አለበት የሚል ሀሳብ አለ። ይህንም ወደ አንድ ለማምጣት ትግሉን ጥንካሬ ይበልጥ በአንድነት ለመምራት የሚያስችል ሀሳብ የመፍትሄ ሀሳብ ቀርቦበታል። እርግጠኛ ነኝ ስብሰባው ላይ የተሳተፈው ሰው ይህን እውነታ ተገንዝቦ አንደኛ ለአንድነቱ ቅድሚያ የሚሰጥበት ልዩነቱን የሚያጠብበትና የሚያስወግድበት ሁኔታ ይፈጥራል የሚል ተስፋ አለን። በተግባርም ያየ ነው። በጭብጨባም በሀሳብም ሲደግፉ የነበረበት ሁኔታ አለና ውጤቱ ከዚህ በላይ ይሆናል ብለን እናስባለን። በውይይቱ የወልቃይት ጠገዴ የወሉ አማራ ወጣቶች ፋኖዎችና የራያ ሲቪክ ማህበር ተወካዮች ተገኝተዋል። ይህ በእንዲህ እንዳለ በራያ ሕዝብ ላይ በትግራይ አመራሮች በደል ተፈጽሞ ብናል ተብሎ ለተነሳው ጥያቄ ምላሽ ለማግኘት ወደ ትግራይ ደቡባዊ ዞን የጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ምስጉን ኃይልን ደውዬ ቅሬታቸውን አንስቼላቸው ነበር በዞናችን ምንም አይነት የማንነት ጥያቄ አንስቶ ችግር የደረሰበት የለም ነው ያሉት። በዞናችን በማንነት ጥያቄ ምክንያት የተፈናቀለ የለም። በዛውም የገመገምነው እና ያየነው ነገር የለም። የማንነት ጥያቄ በማንሳታቸው ምክንያት ከዞናችን ተፈናቅሎ ሌላ ቦታ ሄዶም የተለያዩ እንግሊት የሚደርሰው አለ የሚል ነገር የለንለኛል። አዲስ አበባ ከተማ ላይ እንግዲህ በርካታ ሰዎች ናቸው ስብሰባ ከሄደው ነው እዛ ከልተገኝቼ ነው እነዚህ ሰዎች ከዛ ከመቶ ዘጠና አምስት ሰዎች እንሆናለን እዛ አካባቢ የተፈናቀል ነው ከዛ መካከል ደግሞ እኛ ከዛ ውስጥ ነው ወጠን የመጣ ነው ብለው ነው አቶ ተፈራ አዲስ፣ አቶ አብዱ መሀመድ የተባሉ ሰዎች እንግዲህ በስርም በመገረፍም ተንገላታን ብለው የሚሉት አድኖ በላይ የሚባል ልጅም ደግሞ እንዲሁ ሞቷል። መረጃውን የሰጡን ህግ በላይነት ማረጋገጥ ጋር በተያያዘ መንገድ ሰው ሊታሰር ይችላል፣ ለህግ ሊጠየቅ ይችላል። ከዚህ ውጭ ግን የማንነት ጥያቄ በማንሳቱ ምክንያት የታሰረ የተንገላታ የለንም፣ ነው የተባሉ ሰዎችም በዝርዝር በእርግጥ ከህግ ጉዳይ የተያዘ ከህግ የበላይነት ማረጋገጥና ከህግ ተያያዥነት ያለው የተያዘ በሙሉ እያንዳንድ ሰው ማስታወስ አይቻል። ካልሆነ ግን ሁለቱም ሊያይትና የት ስለሚገባል፣ አንደኛ የማንነት ጥያቄ ያለው ማንኛውም ሰው ህግን ተከትሎ መሄድ ይችላል፣ መብት ነው። በዚህ መንገድ በግላጭ የማንነት ጥያቄ አለኝ ብሎ ህጋዊ መንገድ ተከትሎ ወደሚመለከተው ያቀረበ ይህን ጥያቄ ማንሳቱ ብቻ የታሰረ የተንገላታ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከአዲስ አበባ አመሰግናለሁ። አስቴር ለዘገባው ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ከጉግል ፕሌይና ከአፕስቶር ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አወርዱ አፑን። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ ነው የምንገኘው። የተከበራችሁ አድማጮች የናይል ሳት ስርጭታችን ለጊዜው በጋጠሙ ችግሮች ምክንያት በመስተጓጎሉ በጣም ይቅርታ እንጠይቃለን። ሁኔታውን ለማስተካከል ባለሙያዎችንና የቪኦኤ ባለሥልጣናት በቅርብ እየሰሩ ናቸው። በአጭር ጊዜ ውስጥ ይስተካከላል ብለን እናምናለን። እንደ ተስተካከለ እናሳውቃችኋለን። ይቀጥላል የሳተላይት ስርጭታችን። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ የእርቅና የሰላም ወሬ በቤኒሻንጉል ጉምዝ አሶሳና በኦሮሚያ ምዕራብ ወለጋ ዞኖች አዋሳኝ ቦታዎች ተፈጥሮ የነበረውን ግጭት ለመፍታት የእርቅ ሥርዓት ተካሂዷል። ግጭቱ ከተፈጠረ ወዲህ የአሁኑ የእርቅ ሥነ ሥርዓት አምስተኛው ሲሆን እስካሁን የተካሄዱት ውጤት ማስገኘት መጀመራቸው ተገልጿል። የተፈናቀሉ ዜጎች ወደ ቤት ንብረታቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት አስታውቋል። ናኮር መልካ ከባምባሲ ተጨማሪ አለው። በባምባሲ ከተማ ከስድስት ወራት በፊት ተፈጥሮ በነበረው ግጭት ንብረታቸው ወድሞባቸው እንደነበር ለቪኦኤ የተናገሩት ወይዘሮ ፋንቱ ቂጤሳ እርቅ ከሁሉም ነገር ይበልጣል ይላሉ። ይሄስ ድርጊት መጀመሪያው ሲጀመር በቤቴ ላይ ነው በድርጅቴ ላይ ነው የተደረገው። ያ ሲደረግ ከአርባ በአምስት በላይ በሚሆነው ግለሰብ ነው። ይሄ ሁሉ የተደራጀለት ንብረት ብቻ ሳይሆን ሕዝቡም ተጎድተዋል። ደንበኛ እጁም ተሰብረዋል። የተፈነከታለ የተሰበራለ፣ የደማለ፣ የቆሰላለ ንብረቱን የጣለዋለ ለ ከሰማና ሺህ የበለጠ ነው የኔ ንብረት የወደሙ ያንን ሁሉ ትቻለሁ። እኔ ደሞ ለእግዚአብሔር ይቅር ይበለን፣ ይቅር ይበላቸው ለነሱ ሳያውቁም አውቆም ያደረጉ ካሉ ይቅር ይበላቸው እግዚአብሔር ብዬ ትቻለሁ። ይቅር ለእግዚአብሔር ሊተኩት ጠይቆኛል። ካሳም አልፈልግም እኔ ካሳም አልፈልግም፣ ትቻለሁ። ህርቁን በጣም ደስ ብሎኛል። ከቁንዳላ ተሳታፊ የሆኑት አቶ ዩኑስ መሐመድ የኦሮሞና ቤኒሻንጉል ጉሙዝ ህዝቦች ለዘመናት ተከባብረው አብረው የኖሩበትን የመቻቻል እሴት ለመሸርሸር የሚደረገውን ማንኛውንም ሴራ እንደማይ ቀበሉ በመግለጽ በተካሄደው እርቅ ሰላማችንን አንድ ላይ ጠብቀን እንኖራለን ብለዋል። ሌላው የባምባሲ ተሳታፊ አቶ አልማዶ አሲላ እርቁ እንዳስደሰታቸው በመግለጽ ይበልጥ እንዲሰምር መደረግ አለበት የሚሉትን ያብራራሉ። ሰላም ሰላም የምንለው ሰላም ዋጋው የሚያውቀው ሰው የለም። ልቤ ላይ የነበረ ነገር ዛሬ ጀምሬ አንስቼ አለሁ። መጥፎ ነገር ለአገር አይሆንም፣ ለልጄም አይሆንም፣ ለአገሬም አይሆንም የምል አስተሳሰብ፣ የሰላም ዋጋ ይሄ ነው። ሁላችን ስ ያለን መጥፎ ነገር የምናስበው እስ ትተመታለን። አሁን እኛ ኮረቤት ቀበሌ ጋር እዚህ መንዲ ወረዳ አለ፣ የቆንዳላ ወረዳ አለ፣ ቤጂ ወረዳ አለ፣ ባምሲ ወረዳ አለ። ይሄ ይከፋፈላል ማለት እኮ በህልም ራሱ ይመጣል ብለል አስቀመጡ ነው። ስለዚህ አሁን ይሄ ስራ የመንግስት ስራ ብቻ ማለት የኛ ስራ መሆን አለበት። የትክክለኛ እርቅ አደርገን በአንገጥ በላይ ብቻ የማይሆን እርቅ መሆን አለበት። በጥሩ ሁኔታ ሰላሙ መቀበል አለብን። ስ ያለ ህዝብ ራሱ ይሄ ነገር እንድማሪና የኮንፈረንሱ አላማና የሰላሙ አላማ ህዝባችን ማስቀበጥ አለብን። የምዕራብ ወለጋ አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ሁለቱም ህዝቦች ከጉርብትና ባለፈ ሁኔታ በደስታና ችግር ጊዜ አብረው ያሳለፉ በመሆኑ ያለፈውን በደልና ቁርሾ ማሰጥተው አብረው የመኖር እሴታቸውን ለማስቀጠል እርቁ እንደሚረዳ ገልጸዋል። የተፈናቀሉ ዜጎችን ለማቋቋምና ወደ ቤት ንብረታቸው እንዲመለሱ የግጭቱ ተሳታፊዎችን ለህግ የማቅረቡ ተግባርም ይቀጥላል ብለዋል። የቤኒሻንጉል ጉሙዝ ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኮማንደር አብዱላዚዝ ማ መሐመድ በክልላቸውም ሰላም እንዳይኖር አድርገዋል የተባሉ ግለሰቦች ቁጥጥር ስር መዋላቸውን ገልጸው አሁንም ያለውንም ሆነ የሚመጣውን ትውልድ መልካም ነገሮችን ማውረስ አለብን በማለት መልእክት አስተላልፈዋል። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ እርቀ ሰላሙ መካሄድ ከጀመረ ይህ አምስተኛ መሆኑን ጠቅሰው ከአርባ ሺህ በላይ ተፈናቃዮች ወደ ቤት ንብረታቸው ተመልሰዋል ብለዋል። ይህ ተግባር ዘላቂ እንዲሆን መሰራት አለበት የሚሉት ያብራሩታል የፌዴራል መንግስት በሰላም ሚኒስቴር አማካይነት ከፍተኛ እንቅስቃሴ እያደረገ ነው ቡድኖችን እያዋቀረ ወደ ተፈናቀለው ማህበረሰብ እየላከ ነው የመመለሱ ስራ እየቀጠለ ነው ማለት ነው ችግሩ በጣም ውስብስብ ነው ግጭቱ ከፍተኛ ጉዳት አስከትሏል መፈናቀልን አሁን ግጭቱ ቆሞ የነበረው ሰላምና ልማት ወደ ቦታው እየተመለሰ ይገኛል ይሄ ስራ ይቀጥላል እስከ ጎጥ እስከ ቀበሌ እስከ ቤተሰብ ድረስ የሰላም ስራዎች ይቀጥላሉ የሰላም እሴት እሴት ግንባታዎችን ሳይያዙ ቀሩ። ለዛ ነው አብዛኛው ሳይመለስ ቀረ የሚሉን ቅሬታዎች አሉ። ና በዛ ዙሪያ አብዛኛው ቁጥጥር ስር ገብቷል ማለት ይቻላል። በቁጥር መግለጽ ቢያስቸግርም ተጠርጣሪ ከ75 ፐርሰንት በላይ በኔ እምነት ቁጥጥር ስር ገብቷል። ይሄ የነበረው ግጭት ጉዳት አስከፊ ስለነበረ የተፈናቀሉ ዜጎች ስጋት አለባቸው። ይሄ ደግሞ እውነት ነው። ካላቸው ስጋት አንጻር ነው እንጂ እነዚህ የቀሩትን ሰዎች ብቻ ይሄ የጠፉ ሰዎች እንዳይመለሱ አድርጓል የተባለ ምክንያት ብዙም ተጨባጭ ሎጂካልም አደለ። የተወሰነ ሊያመልጥ ይችላል፣ ሽፍታ ሊኖር ይችላል፣ ግን ይህ ሁሉ ማህበረሰብ የተፈናቀለው እነዚህ ሽፍቶች ይከለክላሉ ማለት አስቸጋሪ ነው። ሊያደርጉ የማይችሉ አሁን የማስመለሱ ሂደት በጣም በስፋት ቀጥሏል። አስተማማኝ ሰላም ከሰፈነ በኋላ አዋሳኝ ቦታዎች ላይ የሚኖሩ የሁለቱንም ህዝቦች ተጠቃሚ የሚያደርጉ የልማት ስራዎች የሚሰሩ ይሆናሉ ሲሉም አስታውቀዋል። ለአሜሪካ ድምጽ ናኮር ምልካ ከባምባሲ። አመሰግናለሁ ናኮር ለዘገባው። ወደ ተከታዩ ዘገባ እናልፋለን። በሶማሊያ የአየር ድብደባ ተጎጂዎች። ዩናይትድ ስቴትስ ባለፉት ሁለት ዓመታት ሶማሊያ ውስጥ ባካሄደችው የአየር ድብደባ አስራ አራት ሲቪሎች ተገድለዋል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ባወጣው ሪፖርት አስታውቋል። የአሜሪካ ጦር ሰራዊት ክሱን ውድቅ አድርጓል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። በሶማሊያ ድብቁ የዩናይትድ ስቴትስ ጦርነት በሚል ርዕስ አምነስቲ ኢንተርናሽናል ያወጣው ባለ ሰባ ሦስት ገጽ ሪፖርት ትኩረት ያደረገው ነውጠኛውን የአልሻባብ ቡድን ለማዳከም ባለመውና ዩናይትድ ስቴትስ ባካሄደችው የአየር ድብደባ በተገደሉ ሲቪሎች ላይ ነው። አብዱላሂ ሐሳን ባለም አቀፉ የሰብአዊ መብቶች ተከራካሪ ቡድን የሶማሊያ አጥኚ ናቸው። ሪፖርቱ ሶማሊያ ውስጥ ከተካሄዱ ከአንድ መቶ በላይ የአየር ጥቃቶች በአምስቱ በትንሹ አስራ አራት ሲቪሎች መገደላቸውንና ሌሎች ስምንት መቁሰላቸውን የሚያሳዩ አስተማማኝ ማስረጃዎችን ይጨምራል። እነዚያ የአየር ድብደባዎች የተካሄዱት ደግሞ እታችኛው ሸበሌ ግዛት ውስጥ ነው። መርማሪዎች ላቀረቡት ክስ መሠረት ያደረጉት የዐይን ምስክሮችን የሳተላይትና ከአየር ድብደባው በኋላ ምድር ላይ የተነሱ ፎቶግራፎችን እንደሆነ ያስረዳሉ። ዩናይትድ ስቴትስ ሶማሊያ ውስጥ የምታካሄደውን የአየር ጥቃት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓ ም ወዲህ በሦስት እጥፍ ያሳደገችው ፕሬዝደንት ዶናልድ ትራምፕ ደቡብ ሶማሊያ ውስጥ የሚገኙ የአልሻባብ ኢላማዎችን እንዲያጠቃ ለአሜሪካ ጦር ሠራዊት ሰፊ ሥልጣን ከሰጡ በኋላ መሆኑን ዋና ጽሕፈት ቤቱን ለንደን ያደረገው አምነስቲ ኢንተርናሽናል አስታውሷል። በሶማሊያ የዩናይትድ ስቴትስ ወታደራዊ ጥቃቶችን ከሀገሪቱ መንግሥት ጋር በመተባበር የሚያካሄደው አፍሪኮም ትላንት ይፋ ባደረገው መግለጫው በአየር ድብደባው ሲቪሎች አልተገደሉም ብሏል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ወይም አፍሪኮም መግለጫ በከፊል እንዲያውም በሲቪሎች ላይ ግድያ አልተፈጸመም የሚለውን ክርክሩን ለማሳመን ብዙ ተጉዟል በፖሊሲ ደረጃ የሚሰራበትና ከፍተኛ ጥንቃቄ የሚደረግበት ዘመቻ ነው ሲል ነው የሚያስረዳው። የአምነስቲ መርማሪዎች ወደ ሶማሊያ በመጓዝ በአንዳንድ የአየር ጥቃቶቹ በተካሄዱባቸው አካባቢዎች የሚኖሩ ሰዎችን አነጋግረዋል። አዛውንቱ ሙእሚን አብዱራሕማን ጥቃቶቹ በተካሄዱበት ወቅት ሲቪሎች ማምለጫ እንዳልነበራቸው ያስረዳሉ። ኢላማው አልሻባብ እንደሆነ ነበር የተነገረን። ይህ ቡድን የሚኖረው ግን በሕዝቡ ውስጥ ነው። ሲቪሎችም ከቡድኑ አባላት ጋር አብረው ይኖራሉ። እነዚህ የአየር ጥቃቶች የሚፈጸሙት ምድሩንም ሆነ ሕዝቡን በማያውቅ ሰው በመሆኑ ዝም ብሎ ቦምቦቹን ያዘንባል። በዚያ ምክንያት የሚፈጠረውን ችግር መገመት ትችላለህ። የአምነስቲው ተመራማሪ አብዱላሂ ሐሰን በበኩላቸው የዩናይትድ ስቴትስ ጦር ሰራዊት በየጊዜው ያካሄዳቸው የአየር ድብደባዎች የሕዝቡን ሕይወት ክፉኛ ጎድቷል ይላሉ። ሲቪሎች ይሰጋሉ። ለምሳሌ የሚኖሩት በፍርሃት ነው። ያነጋገርናቸው ብዙ ሰዎች ቤት ንብረታቸውን ጥለው መሸሻቸውን፣ የአየር ጥቃቱን ፍራቻ ተፈናቅለው በየካምፑ መጠለላቸውን ነግረውናል። ሕዝብ የዕለት ተዕለት ኑሮውን ማከናወን አልቻለም። ማረስና ራሱን መመገብም አልቻለም። የአየር ጥቃቶቹ ሲቪሎችን እየገደሉ ነው። እነዚህ በዩናይትድ ስቴትስ ጦር ሰራዊት ሶማሊያ ውስጥ የሚካሄዱ የአየር ጥቃቶች ከጦር ወንጀል አይተናነሱም ያለው አምነስቲ ኢንተርናሽናል የዩናይትድ ስቴትስ መንግሥት በሲቪሎች ላይ ደረሰ የተባለውን ግድያ እንዲመረምር ጥሪ ያቅርቧል። አመሰግናለሁ ሰሎሞን። ክቡራትና ክቡራን አድማጮች፣ ለምሽቱ ያቀናበርናቸው ዝግጅቶች እስካሁን የሰማችኋቸው ነበሩ። አሁን የማጠቃለያ ዜና እናሰማችሁ። የማጠቃለያ ዜናውን እንሆ። ቆንጂት ታዬ ነኝ። ቤታችንን እያፈረስን በረንዳ ላይ ሆኖ መወያየት ትርፉ ውድቀት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ባለፈው ዓመት የተገኙ ውጤቶችን የሚያቃልሉ ያሏቸውን ወገኖችም ተችተዋል። ጠቅላይ ሚኒስትሩ አዲስ ወግ በሚል ርዕስ በጠቅላይ ሚኒስትር ጽህፈት ቤት የተዘጋጀው የፓነል ውይይት ጠቅላይ ሚኒስትሩ በድንገት ተገኝተው ባደረጉት ንግግር ማምሻውን ተጠናቋል። አልሸባብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ መኪና ላይ የተጠመደ ቦምብ በመንግስት ሕንጻዎች ላይ አፈንድቷል። ባለስልጣናት እንዳሉት አስር ሰዎች አንድ ምክትል ሚኒስትርን ጨምሮ በጥቃቱ ተገድለዋል። የአጼ ቴዎድሮስ ጸጉር ወይም ቁንዳላ አቀባበል ስነ ስርዓት በኢትዮጵያ ብሔራዊ ሚዚየም ተፈጽሟል። ከአንድ መቶ ሃምሳ ዓመታት በላይ በብሪታንያ የነበረው የነበረውን የአጼ ቴዎድሮስን ጸጉር ኢትዮጵያ መጋቢት 11 ቀን በይፋ መረከቧ የሚታወስ ነው። በዚህ የአቀባበል ስነ ስርዓት ላይ አርበኞች፣ አርቲስቶችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በብሪታንያ ብሔራዊ የጦር ሙዚየም የነበረውን የአጼ ቴዎድሮስን ጸጉር የኢትዮጵያ መንግስት የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው በወቅቱ በለንደን ተገኝተው መረከባቸው ይታወሳል። በአውሮፓውያን 2016 በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሩሲያን ሚናና ፕሬዚደንት ዶናልድ ትራምፕ የፈጸሙት ጥፋት ይኖር እንደሆን ሲመረምሩ የከረሙት ልዩ አቃቢ ሕጉ ሮበርት ሙለር ለረጅም ጊዜ ሲጠበቅ የቆየውን ሪፖርታቸውን አጠቃለዋል። የምክር ቤት አባላት ሪፖርቱ ይፋ ይሁን እያሉ ናቸው። ሮበርት ሙለር ሪፖርታቸውን በጠቅላይ አቃቢ ሕግ ዊሊያም ባር ለሚመራው ለፍትህ ሚኒስቴሩ አስረክበዋል። ባር እያነበቡት መሆናቸው ተገልጿል። በሶሪያ በዩናይትድ ስቴትስ የሚረዱት ኃይሎች በሰሜን ምስራቋ ባጉሽ ከተማ ላይ ሰንደቅ አላማቸውን አውለበለቡ። ራሱን ካሊፌት ብሎ ያወጀው አሸባሪው እስላማዊ መንግስት ቡድን ድባቅ ተመቷል ሲሉም አስታውቀዋል። ትናንት ሌሊቱን ቡድኑን በአየር ጥቃት ሲያጣድፉት ካደሩ በኋላ ነው የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ካሊፌቱ ድምጥ ማጡ ጠፍቷል ሲሉ ያወጁት። በድሬዳዋ የሚገኙትን ከ15 እስከ 20ሺ ገደማ ህገወጥ ቤቶች ከማፍረስ ይልቅ ሌሎች አማራጮችን ለመተግበር እያሰበ መሆኑን ያስተዳደሩ የመሬት ልማትና ማኔጅመንት ቢሮ አስታውቋል። ይሁንና እነዚህ አማራጭ መፍትሔዎች በ2010ና በ2011 የተገነቡትን ህገወጥ ቤቶች አይመለከትም ተብሏል። የህገወጥ መሬት ወረራን በተመለከተ የመሬት ልማትና ማኔጅመንት ቢሮ የፊታችን ረቡዕ ዝርዝር መግለጫ አሰጣለሁ ማለቱን ዜናውን ያደረሰን ዘጋቢያችን አዲስ ቸኮል ዝርዝሩን በቀጣይ ቀናት ያደርሰናል። ለሰዓቱ ያለን ዜና ይኸው ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሶሎሞን አባተ ነኝ።